እኑ ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ የኢትዮጵያ መንግስት ባለፈው መስከረም ማብቂያ በደነገገው የአስቸኳይ ጊዜ አዋጅ በወታደራዊ ማሰልጠኛ ጣቢያዎች ይዟቸው ከነበሩ ከ12500 በላይ ሰዎች መካከል 10 ሺ ያህሉን ከአንድ ሳምንት በፊት መልቀቁን አስታውቋል። በሀገሪቱ በነበሩት ሁከቶች ውስጥ ተሳትፈዋል የተባሉት እነዚህ ዜጎች የተለቀቁት በነበሩበት የማሰልጠኛ ጣቢያ መንግስት አድሶ ያለውን ስልጠና ከወሰዱ በኋላ መሆኑን ተነግሯል። መንግስት እንደሚለው እነዚህ ሰዎች የተያዙት በማወቅም ሆነ ባለማወቅ የሀገሪቱን ሰላምና መረጋጋት በማወቅ የመንግስትና የግል ንብረት ላይ ጉዳት በማድረስ ተጠርጥረው ነው። ሆኖም ይህንን የመንግስት መግለጫ ገለልተኛ ወገኖች አይቀበሉትም። እስረኞቹ በማቆያ ጣቢያ በነበሩበት ወቅት የተለያየ የሰብአዊ መብት ጥሰትና ረገጣ እንደተፈጸመባቸው ይናገራሉ። የኢትዮጵያ መንግስት ግን እስረኞቹ የተሰጣቸውን ትምህርት ተከታትለው ሁለተኛ አይደገምም የሚል ቃል ገብተው መለቀቃቸውን መንግስት በሚቆጣጠረው መገናኛ ዘዴዎች አስታውቋል። ሰዎቹ መያዛቸው አግባብ ነበር ወይ? አያያዛቸውስ ምን ይመስል ነበር? ጉዳት በደል ደርሶባቸው ከነበረስ ተጠያቂው ማን ነው? በዛሬው ውይይታችን የእስሩንና የታሀድሶውን ፋይዳ እንዳስሳለን። በዚህ ውይይት እንዲሳተፉልን የጋበዝናቸው በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴታ አቶ ዛዲግ አብርሃ፣ በአምነስቲ ኢንተርናሽናል የአፍሪቃ ቀንድ ተመራማሪ አቶ ፍስሐ ተክሌ የድረ ገጽ ጸሐፊና በኢትዮጵያ ፖለቲካዊ ጉዳይ ላይ ተሳታፊ የሆኑት አቶ አሉላ ሰለሞን እንዲሁም ከዞን ዘጠኝ አምደ መረብ ጸሐፊዎች አንዱ የሆኑት አቶ ዘላለም ክብረት ናቸው። ተወያዮችን በውይይቱ ላይ በመቅረባችሁ እያመሰገንኩ ወደ መጀመሪያው ጥያቄ ያልፋለሁ። መንግስት በአስቸኳይ ጊዜ አዋጁ በወሰዳቸው እርምጃዎች አገሪቱን ማረጋጋት መቻሉን ይናገራል። ሆኖም በዚህ በአዋጁ ሰበብ ብዙ ሰዎች መታሰራቸው አስፈላጊ ነበር ወይ የሚለው ጉዳይ ሲያነጋግር ነው የከረመው። ከዚህ ሌላ የተያዙበት ሁኔታ፣ እንዲሁም የታሰሩበት ቦታ፣ የተያዙበት መንገድ ብዙ ሲያከራክር ከርሟል። ከመጀመሪያው ይህ ሁሉ ሰው መታሰር ነበረበት ወይ? ከመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር ዴታ ከአቶ ዛዲግ አብረሃ ሊጀምር እንደሚታወቀው ማንም አንድም ሰው ይሁን አስር ሺህ ሰው ያለምንም ምክንያት መታሰር የለበትም። መስራት የሰው ልጅ መሰረታዊ ነጻነቱን ለተወሰነ ጊዜ በህግ በተገደበ ጊዜ የሚያሳበት ክስተት ነው። የኢትዮጵያ መንግስትም ሰዎች ያለምንም ምክንያት መታሰር የለባቸውም፣ በህግ በሚያስጠይቅ ጉዳይ ተጠርጥረው በቂ ማስረጃ ያቀርቡባቸው ብቻ መታሰር እንዳለባቸው የጠናነት ያለው ነው። እንደሚታወቀው ከተወሰነ ጊዜ በፊት እዚህ ሀገር ውስጥ ሁከትና ብጥብጥ አጋጥመው ነበር። መጀመሪያ የሚተሰጥ የመልካም አስተዳደር

አይነትኛ አጋጣሚ ተፈቅሯል ብለው የቋመጡ ሀይሎች የሀገር ውስጥም የውጭም ሀይሎች ተባብረው የኢትዮጵያ መልካም እድገት የማይመኙ ውጭ ሀይሎች ተጨምረውበት ጉዳዩ እንዲያሻገብ በቀውስ እንዲሸጋገር ሞክረው ነበር። መንግሥት ይህን ጉዳይ በፍጥነት መቋጠር እንዳለበት በተሰማው በመደበኛ የፍተ ስርዓትም የመደበኛ የጸጥታ ማስገበርም የማይመልስ ጉዳይ መሆኑን ስለተረዳ አስቸኳይ ጊዜ አዋጅ ሁ በዚያ ምክንያት አንዳንዶቹ ቀውሱን ማስተር ማይንድ በመሆን ንቁ ተሳታፊዎች በመሆን እንትን ብለዋል። ሌሎቹ ደግሞ ኢንፎርም ሆነው በፕሬዠር በተለያየ ምክንያት የቀውስ ተሳታፊዎች ደግሞ ተሸጋግረዋል። ስለዚህ ቀውሱ ቀውሱን ማስቆም ማለት እነዚህም ሀይሎች ቁጥቁር ስናያዋለን መንግስቱም ብሎ በአዳኛ ደግሞ ያሰረው

አሁን ወጣቶቹ ለምሳሌ ታሰሩ በመናገር ይከብዳል። ትምህርት ነው የወሰዱ ለአንድ ወር ብቻ ነው የቆዩት። ህይወቱም ደግሞ ተፈቶ አደለም ግራጅቤት አረጎም ያለው ግን በተግባር የተሳቸውን ትምህርት ወስደው በታክሲ የተናቀው ነው የወጡ። ስለዚህ እስር ቤት ነበሩ ብሎ ለመናገር የቆያ ቦታ ማለት ቦታ ነበሩ ብሎ ለመናገር ይከብዳል። አቶ አሉላ እንደው አጠር አድርገው ቢነግሩኝ እነዚህ ሁሉ ሰዎች መታሰር ነበረባቸው? አስፈላጊ ነበር? አመሰግናለሁ። ያው ወደዛ እንትን ከማለታችን በፊት የኢትዮጵያ በጣም አስቸጋሪ በሆነ ሁኔታ ነበር የነበረው። በተለይ በኦሮሚያና በአማራ ክልል አንዳንድ አካባቢዎች በጣም ሁኔታው ከቁጥጥር ውጭ ወጥቶ በብዛት ወጣቶች ናቸው። ያው እንደምናውቀው ከስልሳ አምስት ፐርሰንት በላይ የሚሆነው ኢትዮጵያዊ ወጣት ነው። ስለዚህ ወጣት ጸጋም ነው በትክክል ከተጠቀምንበት። በትክክል ካልተያዘ ደግሞ ያው ተቀጣጣይ እንትን እንደማለት ነው። ስለዚህ ስራ እድል ካልተፈጠረለት የተመቻቸ ሁኔታ ኢንቫይሮንመንት ከሌለ እና አንዳንድ የመንግስት ጉለቶችም እንዳሉ ሆነው በተጨማሪ ደግሞ በፕሮፓጋንዳው ረገድ ከፍተኛ የሆነ ስራ ተሰርቷል። መንግስትን በጣም የሚያዳክም ተቃዋሚዎችና እነዚህ አክቲቪስቶች የበላይነቱን የወሰዱበት በተለይ በሶሻል ሚዲያ አካባቢ በሰፊው ስራ ስለተሰራ ወጣቱ ወደ አልተፈለገ አቅጣጫ ያው የተመቻቸም ሁኔታ ስለነበረ ስራ አጥነቱም አለ። በቁጥሩም ቀላል አይደለም። በተለይ አሁን በኢትዮጵያ የከፍተኛ ትምህርት ተቋማት በጣም ተስፋፉበት። ብዙ የተማረ የሰው ኃይል እየወጣ ነው። ስለዚህ የተማረ የሰው ኃይል ወጣት ራድል ካልተፈጠረ ያው እንግዲህ የታወቀ ነው ቀጣዩ እንትን ምን እንደሚሆን። ስለዚህ አለመረጋጋት ሲፈጠር፣ በቀጥታ በአለመረጋጋት ውስጥ ተሳታፊ የሚሆን እና የሚጎዳው ወጣቱ ነው። በተለይ በውጭ ያሉ ሚዲያዎች በሰፊው በዚህ ረገድ ተዋናይ ሆነው ገብተውበታል። በተለይ ወደ መጨረሻው አካባቢ የአስቸኳይ ጊዜ አዋጁ ከመታወጁ በፊት ከፍተኛ የሆነ ውድመትና የሰው ሕይወት የጠፋበት ጊዜ ነበርና እጅግ ወደ ለየለት የጦር አውድማነት በተቀየረበት ሁኔታ እንዲሁም ብዙ ንብረት የወደመበት በተለይ በውጭ የሚኖሩ አክቲቪስቶች እንደ ስትራቴጂ ኢትዮጵያን በየውጭ ኢንቨስትመንት የምታገኘው ጥቅም እንዲሁም የልማት የመሰረተ ልማት ተቋማት የማውደም ስትራቴጂ ቀርጸው ወጣቱን በዚህ ዙሪያ እንዲሳተፍ በማድረግ ትልቅ እንትን አድርገዋል። ያው በሀገር ውስጥ ያለው ምክንያት እንደተጠበቀ ሆኖ ማለት ነው። የመንግስት ጉድለቶች እና እንዲሁም የስራ እጦቱ ጉዳይ እንዳለው ነው። ቅድም ስልኩ ተቋርጧል አቶ ዘላለም ወደ እርሱ አልፋለሁ አስፈላጊ ነበር የእነዚህ ሁሉ ሰዎች መታሰር እኔ አስፈላጊ ነው ብዬ አላምንም መጀመሪያ አስቸኳይ ጊዜ አዋጁም ባለው ሁኔታ መውጣት ነበረበት ብዬ አላምንም። ብዙ ምክንያቶች ይኖራሉ ይህን የምልበት። አዎ የተፈጠረ ሁኔታ ነበር። ባለፉት አስራ ሁለቱ ወራት በመሰረታዊነት ለእነዚህ ችግሮች መፈጠር መንግስት ራሱ እኔ ነኝ የችግሩ መነሻ፣ መጀመሪያ ስራጥነት ነው፣ በውስጣችን ያለ ችግር ነው እያለ ራሱን ብሌም እያደረገ የነበረ መንግስት በኋላ ሙሉ ለሙሉ ይህም ብሌም ወደ ውጭ ኃይሎች መንግስታትን ሳይቀር እየወነጀለ ከራሱ ኤክስተርናላይዝ ማለት መግፋት እና ይህን ሁሉ ሰው እስከ አሁን ባለው ቆጠራ ወደ ሰላሳ ሺ ገደማ ይሆናል። እንግዲህ ሀያ ስድስት ሀያ ሰባት ሺ አካባቢ ቁጥር ነው መንግስት ይፋ ያደረገው ቁጥር ነው። አስራ ሁለት አስራ ሁለት ሺ ሁለቴ። ይሄ እንግዲህ በተቋቋሙ በሰባት ካምፖች ነው ወታደራዊ ካምፖች ናቸው አብዛኞቹ የሚታወቁ ወታደራዊ ካምፖች እና በፍጹም ተገቢ ነው ብዬ አላምንም። ብዙ ሰዎች የታሰሩበት ምክንያት ማያውቁ ብዙ መምህራን ስብሰባ ላይ ስለተናገሩ ብቻ በቀድሞ አስቸኳይ ጊዜዎች ከመውጣቱ በአሁን ከተፈቱ ዘጠኝ ሺ ሰዎች መካከል አብዛኛው መስከረም ሀያ እና ሀያ አምስት ድረስ የታሰሩ ልጆች ናቸው የአስቸኳይ ጊዜ ዋጅ mais ou ቀድመው የተያዙ ልጆች ናቸው። በተለይ ኦሮሚያ ውስጥ ከሬቻ ላይ ብዙ ሰው ከሞተ በኋላ በነበሩ ችግሮች ምክንያት የተያዙ ሰዎች በብዛት እነዚህ ሚሊተሪ ካምፖች አዋጁን ተጠቅመው መንግስት ልኳቸዋል። እኔ በጣም ብዙ ልጆችን ኢንተርቪው አርቅ ከወጡም በኋላ ለማየት ሞክሪያለሁ። ኬዞች ከጣቢያዎች የወጡ ከሚሊተሪ ካምፖች የተመለሱ ልጆችን እና ብዙዎቹ ምክንያት እራሱ አያውቁም፣ ለምን እንደተያዙ። በሰፈር ጸብ ነው የተያዝኩት የሚመስለኝ የሰፈር የማይወደኝ ፖሊስ ነበር ሁሉ ይሉሻል እና እዛ እንኳን ምክንያት አይነገርሽም ለምን እንደ ተያዙ ተገቢ ነበር ለማረጋጋት ነው የሚለው። እኔ ኤክስኪዩዝ ነው የሚመስለኝ። ፋክቶቹ መሬት ላይ ያለው ፋክት በፍጹም እንደዛ ያሳየው። አብዛኛው ሰው የተያዘው አስቸኳይ ጊዜዎች ከመውጣቶች አሁን ከተፈቱ ውስጥ መካከል አብዛኛው ሰው ምክንያቱን እንኳ አያውቅም። ለቪዮ ኢንተርቪው አደረግ ተብሎ ኔ ጓደኛ ተይዟል። አቶ አሉላ ስልካቸው ተቋርጦ ነበር፣ ተመልሰው መጥተዋል። አሁን ግን የማልፈው ወደ አቶ ፍስሀ ተክሌ ነው። እንግዲህ በዚህ በአዋጁ ሰበብ ብዙ ሰዎች መታሰራቸው አስፈላጊ ነበር ይላሉ። ያ እንዲሁ በተባለው እንግዲህ የቁጥሩ ሁኔታ መንግስት የገለጸው ነው የምናውቀው። ገለልተኛ በሆነ አካል ይሄ ቁጥር አልታወቅም። እሱ አንድ ሊሰመርበት የሚገባው ነገር ነው። እና ቁጥሩ ይሄ ብቻ ነው ብለን እንዳንደመድም፣ አትሊስት ይህን ቁጥር መንግስት በሰጠው ቁጥር ብለን ብንጠቅሰው የተሻለ። ምክንያቱም ብዙ ጊዜ ኢትዮጵያ ውስጥ ቁጥሮች ትክክለኛውን እውነታ ሳይሆን ትክክለኛውን ያልሆነውን ነገር ነው ሊገልጹት እና ሊገልጽ የሚችላል የሚል እምነት አለ። ስለዚህ በኢትዮጵያ መንግስት መሰረት ነው መባል ያለበት ብዬ ነው ማሰበው። ይህ ከሆነ በኋላ እነዚህ ሰዎች መታሰር ነበረባቸው ወይ የሚለው እንግዲህ ታስረዋል የተባሉት በስቴት ኦፍ ኢመርጀንሲ ወይም ደግሞ አስቸኳይ ጊዜ አዋጁ ሕግ መሰረት አስቸኳይ ጊዜ አዋጁ ስናየው በተለያዩ ምክንያቶች ችግሮች ያሉበት ነው። ስለዚህ ይሄ ችግር ባለበት ሱፐር ከጊዜ አዋጅ መሰረት የታሰሩ ሰዎች የመንቀሳቀስ መብታቸው የተገደበ ሰዎች በትክክል ታስረዋል ያስተሳሰራቸው ልክ ነበር ማለት አንችልም ማለት ነው ይሄ ለምንድን ነው የሆነው ስንል ለምሳሌ እነዚህ ሰዎች የታሰሩት ከዚህ በአንድ አመት ውስጥ በነበረው ተቃውሞ ውስጥ ተሳትፈዋል አነሳስተዋል የሚል ተቃውሞ ውስጥ መሳተፍ ማነሳሳት መብት ነው መብታቸውንም መቀበላቸው። ስለዚህ ለዛ ምክንያት የመንቀሳቀስ መብታቸው ሊገደብ አይገባም ነበረ። ስጋዊ በነበረበት ጊዜ፣ ክልከላ ባልነበረበት ጊዜ ላይ እነዚህ ተቃውሞዎች ላይ በመሳተፋቸው በማስተባበራቸው ሊታሰሩ አይገባም። ወደኋላ መመለስ የለበትም። በአስቸኳይ ጊዜ አዋጅ አንደኛው የማይጣሰው ነገር የወንጀል ሕጎች ወደኋላ ተመልሶ አለመስራት የሚለው ነገር በአስቸኳይ ጊዜ አዋጅ በየትኛውም ሁኔታ ሊጣስ አይችል። ስለዚህ እነ ሰዎች በዚህ ምክንያት ከታሰሩ ተቃውሞቶች በነበራቸው ሚና ከታሰሩ፣ ልክ አልነበረ ማለት። ሌላው ከዚህ ጋር ማንሳት እንፈልገው ነበር ቅድም የተገለጸው ነገር አለ። ይሄን ነገር እስር አልነበረም የተባለው ነገር አለ። እስርን እንግዲህ ትርጉም ስንሰጠው ሰዎች ያለ ፍላጎታቸው የመንቀሳቀስ መብታቸው ተገድቦ በአንድ ቦታ ሲቀመጡ ወይም ሲከለከሉ ነው። እንግዲህ እነዚህ ሀያ አራት ሺህም፣ ሀያ አምስት ሺህም ሰዎች የተለያዩ ቦታዎች ውስጥ የገቡት በፈቃዳቸው አይደለም። ወክ አድርገው ወይም ኒድ ጦር ላይ ንግባ ብለው አይደለም። ለ ሰዎች የገቡት በፖሊስ እና በሌላ ደህንነት አካላት ተይዘው ነው ትራንስፖርት የተደረጉት። ስለዚህ እስር ነው። የመንቀሳቀስ መብታቸው ተገድቦ ነበር። ትምህርትም ይሆን የተሰጣቸው ምንም የሚሰጣቸው ያ የመንቀሳቀስ መብታቸው መከልከሉ ራሱ እስር ያደርገዋል። ግን የአስተሳሰር ልክ ነው ወይስ ነው አይደለም? ምክንያቱም አንደኛ ፍርድ ቤት አልቀረው በስቴት ኦፍ ኢመርጀንሲ ቸቆ ጊዜ ባጅም ቢሆን ሰው መቅረብ አለበት። ከታሰረ መብቱ ከተከለከለ በተሻለ መጠን ፍርድ ቤት መቅረብ አለበት። ያ ተደረገ ስለዚህ የእስር ብቻ ሳይሆን የነበረው አርቢትራሪ በዘፈቀደ ቀደ የተፈጸመ እስር ነው የነበረው፣ ህገወጥ የሆነ እስር ነው። ስለዚህ ቁጥሩ ብቻ ሳይሆን መታሰራቸው ብቻ ሳይሆን አስተሳሰራቸውም ልክ አልነበረም ማለት ነው። እንግዲህ አቶ ፍስሐ ስለ ጦላይ አንስተዋል። በጦላይ የተያዙት ሰዎች በተለቀቁበት ስነስርዓት ላይ የተገኙት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተናገሩት የተወሰደን እስቲ ላሰማችሁ። በዚህ ስልጠና ወቅት ወደኋላ ተመልሳችሁ የሆነውን ነገር በሙሉ ገምግማችሁ ወደ አንድ ትልቅ ድምዳሜ መድረስ በመቻላችሁ በጣም ከፍተኛ ልባዊ ምስጋና ላቀርብላችሁ እፈልጋለሁ። የደረሳችሁበትም ድምዳሜ አይደገምም፣ በጭራሽ አይደገምም የሚል ነው። እንግዲህ በቴሌቪዥን እንደታየው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሚለቀቁ እስረኞች ይህንን ንግግር ሲያደርጉ ተፈቼዎች ደግሞ አይደገምም የሚል ቲሸርትን አድርገው ተለቀቃችሁ ማለቱ ለማሸማቀቅ አንገትን ለማስደፋትና እኔን ያየ ተቀጣ ለማስባል ነው የሚሉ ብዙዎች አሉና እንግዲህ እንዴት ይታያል? አቶ ዘላለም ከእርሶ ልጀምር። አንድ ጊዜ ውይይቱ ፌር ቢሆን የጠየቀው ጥያቄዎች ብዙ አቶ ዘላለም ክብረት ነው። አቶ ዛዲግ አብርሃኖት መናገር የምፈልገው ነገር አለ፣ አድረስ ማድረግ ያለብኝ ነገሮች አሉ። እዚህ እንግዲህ ምንድነው አቶ ዘላለም ያሉት መንግስት የችግሩ መነሻ እንዲኝ ብለዋል ነው ያሉት። መንግስት ለዚህ ብስጭት እና እውቀት ምክንያት የሆኑት ህዝቡ ያነሳቸው ጥያቄዎች በጊዜ መፍታት ለመቻሉ ህዝብ ይቅርታ ጠይቋል። ለመፍታትም ከዛ በኋላ እንቁም ብስቀት እያደረገም ታድሶ ጀምረዋል። ስለዚህ መጀመሪያ እንደ ምክንያት ሆነው በተኩል መልኩ ወጣቱም ሌላውም ህዝብ ቅር እንዲዘው ምክንያት የሆኑ ጉዳዮች መንግስት አንዋል ተቀብሏል። ግን እነዚህ ነገሮች በምንም መልኩ

የህዝብ መሆኑ ቀርቶ የጽንፈኛ ተቃዋሚ ኃይሎች ኢትዮጵያን ልማት የማይፈልጉ የውጭ ሀገራት ጭምር የተሰፉበት በማስሮ እንደምሆነ በገንዘብ በተለያየ መልክ ሊያቀጣጥሉት የሞሰሩት እና ወደ አጠቃላይ ቀውስ እንዲያደርግ ሌት ተቀን ይሰሩለት የነበረ ብጥብጥ መሆኑን መንግስት ሲረዳና በመደበኛው የህግ ስርአት የማይፈትነ መሆኑን እንዲሁም የጸጥታ ኃይሎቹን አቀናጅቶ ከማዕከል በኮማንድ ፖስት እያዘዘ አቅና አስፈላጊ የሚሆኑ ሲያቅ ነው የአስቸኳይ ጊዜ አዋጅ አወጀ። ስለዚህ የመንግስት ለብጥብጡ ምክንያቱ ሁኔ ነኛ ላለ የመልካም አስራት ችግር የሚመስሉ ተገቢ ነው አለመሳሴም እንቅሳ ጠይቃለሁ። ከዚህ በኋላ እንቅስቃሴ ያበዛለሁ ብሎ ከዛ እንቅስቃሴ ማድረግም ጀምሮ ነበረ። ግን የውጭ ሀይሎች ተሳትፎበታል ብሎ መናገሩ ኤክስተርናላይዝ ማድረግ አይደለም፣ ሀቅ ነው። ፖለቲካ ሪያሊቲ ለማንም ሰው ግልጽ ነበር። ለመንግስት ቀርቶ ለኦርዲነሪ ሲቲዝን ቪዝብል የሆነ እንቅስቃሴ ነበረ። ጉዳዩ እንዴት እያደገ እንደመጣም በጥሞና ለሚከታተል ሰው በጣም ግልጽ ነበር። ስለዚህ መንግስት አስቸኳይ ጊዜ አዋጅ መታወጁ ይቺ ሀገር የነበራት ሰላም ተመልሶ አግኝታል መራ መ የውጭ ሀገር ኢንቨስተሮች ኮንፊደንስ ተመልሰን አግኝተናል። ህዝባችን የሰላም፣ የልማት፣ የዴሞክራሲ ጥያቄ ለመመለስ እድል አግኝተናል። ህዝባችንም ተረጋግቶ ልጆችን እያስተማረ የለት ተለት ሎትን መግፋት ችሏል። እዛ ውጭ የአሚኒስትሪ አቶ ፍስሀ የተናገሩት ነገር ቁጥሩ በገለልተኛ በሆነ አካባቢ ተወቀን ብለዋል። አጣሪ ኮሚሽን ተቋቁሟል። ይሄ ነገር መንግስት ብቻ የሚናገርበት ሳይሆን ገለልተኛ ኮሚሽኑን ይሄን ነገር በጥሩ የሚከታተለው ጉዳይ ነው። በፓርላማ ተሰይሞ በህግ መሰረት እየሄደ ያለበት ሁኔታ ነው ያለ የታሰሩት ሰዎች መብታ የራሳቸውን ኤክሰርሳይዝ በማድረጋቸው ነው የተባለው በጣም ስህተት ነው። ወጣቶቹ ወደ ስልጠና የገቡት በተግባር ንብረት አውድመው የህግ መንቅጠቃ የተበጀላቸው ብዙ ሰዎች መርት ላይም ችግር ጠጥረው ነው ጥሰው ነው። ሆኖም የተሳትፎ ደረጃቸው ይለያል። እነዚህ ወጣቶች ሚስ ኢንፎርምድ ሆነው በፊል ፕሬዣ ነው የገቡበት። ሌሎች ደግሞ ሆን ብለው አቅደው ከዚህ የስርዓት ለውጥ እናስርታለን ብለው አስበው የገቡ አሉ። መንግስት እነዚህ ለይቶ ነው የሚያየ ሁሉንም አንድ ላይ አይቀጠም። ሁሉንም ወደ ስርዓት ውስጥ አስገብቶ እንዲቀጡ አይፈልግም። መነሻቸው የተለያየ ስለሆነ ግሬን ኦፍ ቱሪዝም ስላሉ አንዳንዶቹ ስርአትነት መልስ አስተዳደር ችግር አማሯቸው ለጽንፈኛው ሀይል ፕሮፓጋንዳ ሰለባ ሆነ ነው እነዚህ ወጣቶች መጸጸታቸውን ተናግረዋል ሌላውን ህዝብ ትምህርት አንጣፑላል አይደገምም ብሎ ከዛ ውጭ የኢትዮጵያ መንግስት እነዚህን ወጣቶች ያስተማራቸው ህገ መንግስት ሀሳብን በነጻነት መግለጽ የሀይል ድርጊትና የተቃውሞ ድርጊት እንዴት እንደሚለይ ወዘተ ወጣቶቹ ባሻቸው ጊዜ በፈለጋቸው ጊዜ ቃወሙት የማይስማሙበት ነገር ካለ በሰላማዊ መንገድ እንዴት መግለጽ እንደሚቻል የህገ መንግስት ስርዓት ነው የተማሩት። ጠቅላይ ሚኒስትሩም ወጣቶቹ በሚመረቁበት ጊዜ ተገኝተው ሀገሉ የማይመቻቸው የማደግፉት ነገር ሲኖር ማንም ይሁን መንግስት ይሁን ማንም በሰላማዊ መንግስት ሀገሉ ብሎ ነው ያበረታቱት። አቶ ዛዲግ እንደ አብዛኞቹ ከማዕከሉ የወጡ ተይዘው የወጡ በቆዩበት ማዕከል ከፍተኛ እንግልት እንደደረሰባቸው ነው የተናገሩት። ትክክል አይደለም። አንድ ጊዜ ከዛ ወደ እርስዎ ጥያቄ ምሳ አንድ ጊዜ ብቻ ይሄ ነገር አርቢትራሪ አርስ አይደለም በአቶ ፍስሀ የተናገሩት እሱም ውሸት ነው። ለምን በሴት ኦፍ ኢመርጀንሲ አዋጁ መሰረት ዛ ምቀጥሎ አዋጁ ለ በውጥ መመሪያዎች መሰረት የተካሄደ ስልጠና ነው። ከእነዚህ ሰዎች ወደ ስልጠና ከገቡም በኋላ አንዳችም የሰብአዊ መብት አልተፈጸመም። እንደዛ ብቻ ሳይሆን የሰብአዊ መብት ጥሰት በማንኛውም የመንግስት ኃይል እንዳይፈጽም እንዴት መከላከል እንደሚችሉ ነው የተማሩት እነዚህ ወጣቶች። እሺ የአቶ ፍሳ ተክሌን ደግሞ አስተያየት ልውሰድ። እንግዲህ አንድ የእርስዎ ብቻ ከሆነ አይሆንም፣ ሀሳብ እንዲንሸራሸር ነው እና ውይይት የከፈት ነው። የአቶ ፍሳ ተክሌን አስተያየት ደግሞ ልቀበል። ማለት ያው እንግዲህ ዘጠኝ ስምንት መቶ ሰው ላይ ሰብአዊ መብት ጥሰት ሰጥሞ ወደ ህብረተሰብ እንዲቀላቀሉ ማድረግ ያው ፋይዳል ነው፣ እንደተባለው ልክ ነው። ግን እነዚህ ሰዎች ደግሞ በተለያየ ወቅት እንግዲህ ስናናገራቸውም እንደተገለጠውም በሚዲያም እንደገለጹት እንደ ሰዎች የተለያዩ ቶርቸሮች ተጽፎባቸዋል። ቁስላቸውን አሳይተዋል። ድብደባ እንደተፈጸመባቸው አሳይተዋል። የተወሰኑትም የተለያዩ ድርጅቶች ማለት እዛው ቀርተዋል። ይህን ፍርድ ቤትም እስካሁን ድረስ አልቀረው። ስለዚህ ነጩን ጥቁር ጥቁሩ ነጭ ብንለው ሀቅ መሆኑ አይቀርምና ያስኬዳ አያስኬድም ሎጂካሊ ትክክል ነው፣ የሌላ ጉዳይ ሆኖ ግን ፋክቶቹ እንደዛ ናቸው። እነዚህ ሰዎች አሁን በዛ አስራ ሁለት ሺንም ሰው ማናገር አይቻልም፣ ግን ያናገርናቸው ሰዎች እንደነገሩ ከሆነ በራሳቸውም ሆነ በአካባቢያቸው ባሉ ሰዎች ላይ የሰብአዊ ለውጥ ፈጸም እንደነበር ነግረውናል። እነዚም እንግዲህ የተለያዩ ማስረጃዎችን በፎቶግራፍ የተደገፉ ማስረጃዎችን አይና እና እዚህ ላይ ብዙ ጥርጥር ያለው እና ብዙ እንትን የሚለን ነገር አይመስለኝም። ቅድም አቶ ዘላለም እንደገለጠውም የመብት ጥሰቶቹ እንደነበሩ በተለያየ መንገድ ላይ ተገልጸዋል፣ እየወጡም ነው። እንግዲህ የበፊት ታሪኮችንም ስናስብ እንደዚህ አይነት ነገሮች ላይ ብዙ ጊዜ የሚሊታሪ ቦታዎች ላይ ሰዎች ይታሰራሉ፣ ቶርቸር ይፈጸምባቸዋል። የተወሰኑት ይለቀቃሉ፣ የተወሰኑት ዲሳፔር የሚያደርጉበትም ጊዜ ነበረ። የተለያዩ ሪኮርዶቻችን በአምኒስቲ በኩል እንደሚያሳይ፣ በሌላ በኩል ቅድም እንደተባለው እና ሰዎች የተሳትፏቸው መጠን አነስተኛ ስለነበር የተለቀቁት የተባለ ለምሳሌ እንደ ብሌን መስፍን ለምን ነው የታሰሩት? አዲስ አበባ ውስጥ ነው የነበረችው ወይም አዲስ አበባ ውስጥ የነበሩ የታሰሩ ሰዎች በየትኛውም ሁኔታ ተቃውሞ ውስጥ አልነበሩ። ምናልባት የሆነ ነገሮች ፖስት አድርገው ሊሆን ይችላል። እነዚህ ሰዎች አሁን ታሰሩ፣ አይደገም ብለው ተለቀቁ። ምን አትፈተው ነበር ምን እንደነበር የፈጸሙት ነገር አይታወቅም። እነዚ በፍቃዱ ነው በአስቸኳይ ጊዜ አዋጁም ሆነ በምንም ላይ የአስቸኳይ ጊዜ አዋጁን ክሪቲሳይዝ ማድረግ አይቻልም የሚል ነገር የለም። በፍቃዱ ግን የታሰረው በቪኦኤ ላይ በሰጠው አስቸኳይ ጊዜ አዋጁ ፕሪቻ ዳርጎ በሰጠው ኢንተርቪው ምክንያት ሶ እንደዚህ አይነት ኮንክሪት የሆኑት ቴዞች አሉ። እንግዲህ እንደዚህ የሚታወቁ ስለሆኑ ነው እንጂ ማናቃቸው ደግሞ ብዙ አሉ ማለት፣ ከዚህ ሁሉ ተነስተን ማለት። ስለዚህ በአጠቃላይ ብዙ የመጡ ሰቶች ነበሩት በአካባቢው ላይ መወሩ ወደፊት በምናወጣቸው ሪፖርቶች የምናሳይ ይሆናል። ግን ክሊር የሆኑ ነገሮች በደንብ አሉ ለማለት ነው። አቶ ዘላለም የእርሶን ደግሞ አስተያየት ልቀበል። ያው ቅድም ተቋረጠ የጠየቅኝ ጥያቄ ለአቶ ዛዲግ ያቅሷል በእርሳቸው ያነሱት አሳቶች ተነስቼ ምንም ሀሳብ አልሰጠሁም ነበር እንደ ጥያቄ እና መልስ ያደረጉት። ለማንኛውም በጣም ብዙ ነገሮች ተብለዋል። የመብት ጥሰቶች አልነበሩም ሕገ መንግሥታዊ ትምህርት ነው የተሰጣቸው ሰት የሚሉ በጣም ይሄ ምንም እንዲህ ለመነጋገር ካልሆነ እውነታው እንደዛ አይደለም። አንድ ምሳሌ ብቻ ብጠቅስ መስከረም ሀያ ላይ የተያዙ የኦሮሞ ወጣቶች ለአርባ ቀናት እስከ ጥቅምት ሀያ ዘጠኝ ድረስ ለአርባ ቀናት በባዶ እግራቸው ሜዳ ላይ ሽንት ቤት እየተ የሚጠቀሙ ውሃ እንኳ የለም። በረሃ ውስጥ አዋሽ ሰባት ጦላይ የሚባሉ ካምፖች ውስጥ እዛ ነው የቆዩት። ተሰጠ የተባለ ህገ መንግስታዊ ትምህርቶችና ስድስት ሞጁል ተሰጥቶ ተብሏል። አይቻቸዋሉ። በአጋጣሚ እነዚህ የተሰጡ የተባሉ ስልጠናዎች አይደገምም፣ የቀለም አብዮት፣ ኢትዮጵያ ታሪክ አንዳንድ ጉዳዮች የሚላለ ህገ መንግስታዊ ዲሞክራሲ፣ መጪው ጊዜ ኢትዮጵያ ትንሳኤ ነው። እንዲህ ሞር ፕሮፓጋንዳ የሞላባቸው አንዳንዶቹም በጣም የሚያስቃው የቀለም አብዮት ተብሎ ኢትዮጵያ ውስጥ የቀለም አብዮት ለማነሳሳት ዞን ዘጠኝ የተባለ ድርጅት ተቋቁሞ ተብሎ ሞጁል ላይ ተጽፎ አይቻለሁ። አሁን ሰልጣኞች ይሄን ነው የሚማሩት። እኔ እዚህ ሀገር ውስጥ ከመንግስት በላይ ቫዮለንት ከመንግስት በላይ ሁከት ፈጣሪ አለ ብዬ አላምንም። እንደገና መንግስት ሁሉንም አካል አሁን ሁከት ፈጣሪዎች ጠለፉት፣ ሁከት ፈጣሪዎች ከውጭ ሀይሎች እንደዚህ እያለ አንድም የመንግስት አካል ተጠያቂ ሳይሆን ይሄ ሁሉ ሰው ሙቶ ይሄ ሁሉ ወጣት አማራ ክልል ኦሮሚያ ውስጥ ይሄ ሁሉ በአንድ አመት ውስጥ ወጣቶች፣ ህጻናት ሳይቀሩ ሙተው አንድም የመንግስት አካል ለፍርድ ቤት ሳይቀር ይሄ ሁሉ ኢምፒኒቲ ባለበት ሁኔታ አይደገምም ማለት መንግስት ነው ነገሩን የሚደግመው እኮ አይደለም እንዴ። መንግስት እያፈነ ነው ድምፆች መንግስት የተቃውሞ ኃይሎችን ባሰረ ቁጥር የተቃውሞ ኃይሎችን በገደለ ቁጥር እንደዚህ አይነት ከቫዮለንት የሆኑ ነገሮች ይፈጠራሉ። የቫዮለንሶች እናት ኢትዮጵያ ውስጥ እኔ መንግስት ኢህአዴግ ነው ብዬ ነው የማምነው። መንግስት ራሱን በደንብ ቢያይ ደስ ይለኛል። አሁንም ሁሌ ጨዋታ ነው የሚሆነው እያምናለሁ። አቶ አሉላ በዚህ ላይ ያለት አስተያየት ምንድን ነው? ከዚህ በቀጠለ ደግሞ መንግስት በሁከት የጠረጠራቸውን አስሮ ተሀድሶ ሰጠሁ ብሎ መፍታቱ ለሕዝቡ ጥያቄ መልስ ይሆናል ይላሉ። ይሄ አይደገምም ጋር የተያያዘ በሰፊው ስምተደጋገመ እዛ ላይ የሆነ አስተያየት ኢንፋክት መንግስትም የራሱ የቤት ስራ አለው። መንግስት በግልጽም አምኗል። በውስጥ የመንግስት ጉድለቶች የፈጠሯቸው ጉዳዩ ከወዳልተፈለገ አቅጣጫ እንዲሄድ በማድረግ ውጭ ፕሮፓጋንዳ የጫወተው ሚና እንዳለ ሆኖ ነገር ግን በተለይ ወጣቱ በሰፊ ወደዚህ ሁኔታ እንዲገባ የሆነበት የመንግስት ድክመቶችም እንዳሉ መንግስትም አምኗል። የስራ ዕድል በመፍጠር ረገድ በዚህ ረገድም መንግስት የራሱ አይደገመ መውሰድ አለበት የሚል እምነት አለኝ። በትክክል ሪፎርም አካሄዳለው፣ ለውጥ አመጣለው፣ ዲሞክራሲያዊ የሆኑ መብቶች አከብራለሁ፣ ህገ መንግስቱ ላይ የተቀመጡ መብቶች ይተገበራሉ እንዲሁም የህዝብ ጥያቄዎች በተለይ ከአስተዳደርና ከልማት ጥያቄ ጋር በተያያዙ መልሳሉ ብሏል። ስለዚህ እነዚህ ሁሉ መንግስትም አድሬስ በማድረግ ረገድ መስራት አለበት የሚል እምነት አለኝ። ተመሳሳይ አሁን እንደዛ አይነት ስህተት መደገም የለበትም። ስለዚህ መንግስት በተለይ የህዝብ ጥያቄዎችን ቶሎ አድሬስ በማድረግ ወጣቶችን የስራ ዕድል በመፍጠር ስለዚህ አይደገምም ብሎ መንግስት ቲሸርት እንትን ብሎ አንገታቸውን ለማስደፋት ምናምን የሚለው እኔ በዚህ አልስማማም። እኔ መንግስት አደረገው አላደረገው እውነት ለመነጋገር ኢትዮጵያ ውስጥ ተፈጥሮ የነበረው ሁኔታ ለማንኛችንም አይጠቅመንም። መደገምም የለበትም እንደዛ አይነት ተቃውሞ ተብሏል። ቅድም ከአምነስቲ ኢንተርናሽናል ካልተሳሳትኩ አቶ ስሳነ መሰለኝ ኖርማል ተቃውሞ አይደለም ኖርማል ተቃውሞ ብሎ ያንን የሚፈርጅ ሰው ካለ በእውነቱ እኔ በጣም ትዝብት ውስጥ ነው የምንገባው። የነበረው ሁኔታ በጣም ከቁጥጥር ውጭ ወጥቶ በግልጽ ተቃውሞውን እንመራለን እናደራጃለን የሚሉ ሰዎች አሁን ያለን አማራጭ የዚህ መንግስት ስስብልት ለይተን አውቀናል ስለዚህ የገነባቸው የመሰረተ ልማቶች የውጭ ኢንቨስትመንት እንደዚሁ መጉዳት ነው ብለው ነው በግልጽ ያወጁት። ይሄ በሚስጥር ምናምን አይደለም። በዚህ የዲሞክራሲም የሰላምም እንዲሁም የልማትም ጥያቄ መመለስ እንደማይቻል ይረዳኛል። ስለዚህ መንግስት አሰልጥኖ ልክ ሚኒስቴሩ እንደገለጹት የሰጠው ስልጠና በህገ መንግስት፣ በሰብአዊ መብት፣ በተቃውሞም በሰላማዊ መግለጽ መንገድ ከሆነ ይሄ ልክ ነው። እኔ ይሄ እስማማበታለሁ። ምክንያቱ የነበረው ተቃውሞ ነው ብዬ አልፈርጀውም። ሰላማዊ ተቃውሞ አልነበረም። ኮምፕሊትሊ ተጠልፎ ወደ ሌላ አቅጣጫ ነው የሄደው። ሰው ሞቷን፣ ንብረት ወድሟል። ሀገሪቱ ወደ ዲሞክራሲያዊ መንገድ ዲሞክራሲያዊ አቅጣጫ እንድትሄድ ህገ መንግስቱ ላይ የተቀመጡ ዜግነታዊና የቡድን መብቶች ሁሉ የሚረጋገጡበት አገር እንዲሆን ነው የምመኘው። እኔም እና መንግስትም የራሱ የቤት ስራ መስራት አለበት። እንዲሁም ወጣቱ በስሜት ተገፋፍቶ ወዳልሆነ አቅጣጫ መሄድ የለበትም የሚል እምነት አለኝ። እንግዲህ የተሀድሶ ስልጠናው ዶቼ ቨለንና ቪኦኤን የመሳሰሉ ዓለም አቀፍ የራዲዮ ጣቢያዎችን የሚያወግዙ እንደነበር ነው የተሰማው። እና ይህስ ምን ማለት ነው? ሀሳብን በነጻ ከመግለጽ መብት ጋር አይጻረርም ወይ? አቶ ፍሳሀ ተክሌ፣ በአጠቃላይ ቅድም ለማለት ያልኩት ነገር በተቃውሞ ላይ የተሳተፉትን በሙሉ የተፈለቀ እርምጃ ነው ነው እንጂ ምናልባት በአይወለት ላይ የተሳተፉትን ከሆነ ታርጌት አድርገው የነበሩ ከሆነ የታሰሩት ልክ ነው ልክ አደለም ማለት አልችልም ግን አትሊስት ትንሽ ስቲፋ ያበላ ግን ቫዮለንስ ውስጥ ምንም ሮል ያልነበራቸው ሰዎች በሙሉ ብዙዎች ታስረዋል። ያንን ለማለት ነው። እና አቶ አሉላ ሚስኮት እንዳያደርጉኝ ለማስተካከል ያለ በግጫ አጋጣሚ። ከዛ ውጭ አሁን የተጠየቀው ነገር የተለመደ ነው። ቪኦኤ ና በተለያዩ ችግሮች ኢትዮጵያ ውስጥ ባሉ ጊዜ ከሌሎቹ ከኢሳት ና ከኦኤንኤን ከቀጥሎ ታርጌት የሚደረጉ ናቸው። ይህ ለምንድነው ነው የሚሆነው? ኦልተርኔቲቭ ድምፅን አስተያየትን ስለሚያሰሙ ነው እና የኢትዮጵያ መንግስት ደግሞ የኢትዮጵያ ህዝብ የተለያየ አመለካከት እንዲያገኝ አስተያየቶችን እንዲያገኝ መረጃዎችን እንዲያገኝ አይፈልግም ና ከእነዚህ ውስጥ እንግዲህ ጊዜም ቪኦኤ ታርጌት ይደረጋል። አንዳንዴ ጃሚንግም እንደሚካሄድባቸው የሚያሳይ ነገር ማስረጃዎቹ ራሱ ይወጣሉ እና ይሄ እንግዲህ ሰዎችን የሰብአዊ መብት የሚገፍን ምርመ አንደኛው አይሲፒአር ላይ አንቀጽ አስራ ዘጠኝ ላይ ሰዎች ሀሳባቸውን የመግለጽ መብት አላቸው መረጃ የማግኘት መብት አላቸው የሚለውን ነገር የሚከፋ የሚገደብበት ጊዜ ደግሞ የቀመጠ ነገር አለ። ጦርነትን የሚሰብኩ ከሆነ ቫዮለንስን የሚሰብኩ ከሆነ ነው ሚዲያ ሊገደብ የሚችለው ወይ ሀሳብ ነጻነት ሊገደብ የሚችለው። ቪኦኤ እና ዶቼ ቬለን በዚህ መጠርጠር አስቸጋሪ ነው። እንደዚህ አይነት አክቲቪቲዎችን ከተታሉ ያደርጋሉ ብሎ ማሰብ ይከብዳልና እነዚህ የውጭ ሚዲያ አውትሌቶች ላይ መንግስት የሚያደርጋቸው የተለያዩ እርምጃዎች ኢንክሉዲንግ ጃሚ ህዝቡን የመረጃ የማግኘት መብት የሚገድብ ነው ማለት ነው። አቶ ዛዲግ መሐመድ በዚህ ላይ ያሉት አስተያየት ምንድን ነው? አንዳንድ ማለት የሚፈልጋቸው ነገሮች አሉ፣ ዘን ወደ እርሶ ጥያቄ ይመለሳሉ። እንግዲህ ቅድም የአምነስቲ ኢንተርናሽናል የአፍሪካ ጉዳዮች ተመራማሪ የተናገሩት ነገር አለ። በእኛ እምነት በሰብአዊ መብት ሪፖርት የሚወጡ ከኛ ጋር ስብ ያላቸው ሀሳባቸውም የዩኒቨርሳሊዝም የበላይነት የመስበክ በዛ ይመቆም አባቤት የተጠናወታቸው ተቋማት ጋር መሰረታዊ ይጸባለን ስትራክቸራ ይጸባለን። እነዚህ ተቋሞች የፖሊሲ ነጻነታችን አስጠብቀን ኢትዮጵያ ባለሁለት አሃዝ እድገት እንድታመዘግብ በማድረጋችን ቤትነኛቸዋል። በዚ ምክንያት በሰብአዊ መብት ስም የሚደረግ የማዋከብ ድርጊት ላይ ኢትዮጵያ መንግስት ሰብአዊ መብት እንደሚጥስ አስት ሪፖርት ያወጣሉ። አምነስቲ ኢንተርናሽናል ኢትዮጵያ ውስጥ አንዳንድ ሽም ኦፊስ የለውም፣ ቀጥታ መረጃ የመሰብሰብ አቅም የለውም። ስለዚህ መረጃው የውሸት መረጃ ነው። የመረጃ ምንጮች የሚላቸው ጽንፈኞች፣ ተቃዋሚዎች ናቸው። በዚያ ምክንያት ቅድም ማስረጃ አለን ወዘተ የተባለውን ነገር በሪፖርታቸውም አይተነዋል። አንድም ውሃ የሚቋጠር ነገር የለውም። የኢትዮጵያ ውስጥ የነበረውን ነባራዊ ሁኔታ የሚገልጽ አይደለም። የሴት ኦፍ ኢመርጀንሲውም ወደ ኋላ ተመልሶ ተግባራዊ ተደረገ። ሴቶፍ ኢመርጀንሲ ተግባራዊ ከሆነ ከሁለት ወር በላይ ሆኖታል። እነዚህ ወጣቶች ግን በአንድ ወር ውስጥ ነው የተፈቱት። የአምንስቲ መግለጫ ነው በተደጋጋሚ ያ መንጠነዋል ጥቅም የሚገኝበት ከሆነ የሀገሪቱ የሰብአዊነት አከባበር አንድ ልሚ ወደ እንዲሄድ አስተዋጽኦ የሚያደርግ ከሆነ ኢትዮጵያ መንግስት በቀና ይቀበለው ነበር። ግን የሪፖርቱ መነሻም ሪፖርቱ ኮሌክት የሚደረግበት መንገድም መጨረሻ ላይ የሚወጣው ሪፖርት ይዘትም አጥጋሚ ገመኝ አይደለም። ፍጹም ውሸት ነው። ፍላጎቱም ኢትዮጵያ ውስጥ የሰብአዊነት አከባበር እንዲሻሻል ማድረግ ሳይሆን የፖሊስ ነጻነቶችን በመቀማት የኒዮሊበራሊዝም ካምፕ እንድንቀላቀል ለማድረግ ነው በእኛ እምነት። የኒሮሊዝም አማራጭ ዜና አይጠቅማትም። የምንከተለው የልማታዊ ዲሞክራሲ አማራጭ ለኢትዮጵያ ሕዝብ የባለ ሁለት አሃዝ እድገት ባለቤት አድርጎታል። ህይወቱ እንዲቀየር አድርጎታል። ይሄ ምራት ያስጠብቀን እንፈልጋለን። በሰው አይነት ድርጊት መሀል በመብት ሪፖርት የሚወጣ ማዋከብ፣ እሱን እንቃወማለን። ለዛም ቦታ አንሰጥም። ከዛዎች ቅድም የተባለው የቪኦኤ እና ዶቼ ቬሌ ጉዳይ አንዱ ሰጣኞች ከተማሩበት ከሪክለም አንዱ ነበር የተባለው አላውቅም ግን በፕሪንስፕል ዞሮ ዞሮ ቪኦኤ በዋነኛነት ከዚም ቀጥሎ የናንተ ሬዲዮ ሳቢያ ኢትዮጵያ ውስጥ የነበረውን አለመረጋጋት ቀውስ ወደ ከፍተኛ ደረጃ እንዳሻቀበ ቀውሱ ጥሳት የሚጨምሩ ሪፖርቶችን፣ የአንድ ወገን ሪፖርቶች በማውጣት የራሳችሁን ሚና ተጫውታችኋል። በተደጋጋሚ ከቪኦኤ ጋር ከሌላውም ጋር ይሄ አሰራር እንዲቀየር፣ የአንድ ወገን ድምፅ መሆናችሁ አቁማችሁ ኦልተርናቲቭ ቮይስ የምትሆኑ ሁሉ የሚናገርበት በጋዜጠኛ ስነምግባር መሰረት ባላንስ ሊሆን ነው हाथ खेला ये समझ रहे थे रिपोर्ट समाप्त है और इस जंगल में जिसमें ये आश्चर्य लगी तो बंदे ने कर रहे थे वो बंदे ने ये नहीं कर क्योंकि जो इस पेटाने में जो है ना दो चले गए और सब नीचे बोले थे मुंह जब आप इस आदमी से हम गुमाश में गर्म तो इधर जारे नहीं आते रहेंगे यार मुंह है ना � ከዚያም ደጀበለ ያለፈው የቀውስ ወቅት የግጭቱ ወቅት የዘገባችሁበት መንገድ ዘገባዎችን ያቀረባችሁበት መንገድ እውነተኛነቱ፣ ባላንስድነቱ በጋዜጠኛ በጋዜተኛ ዶሜስቲክ ኤክሰርሳይዝ ስማየው ከዛ ወጣ ያለ ነበር። ይሄ ልጅ ሊስተካከል ይገባል። ዛሬ ምስ ብሔራዊ መንግስት ከእናንተ ጋር ንዶ በመስራት በሩ ክፍት ነው። ያለፉ ስህተቶች እንደሚታረሙ ተስፋ እናደርጋለን። እዚህ ላይ እንግዲህ ማስተካከያ ማድረግ እፈልጋለሁ ዶቸቨለ የታመኑ ምንጮችን ግራና ቀኝ አይቶ የመንግስት ወገንን ጠይቆ ሚዛናዊ ዘገባን ነው የሚያቀርበው ከመንግስት ወገን ለተደጋጋሚ ጊዜ መልስ አናገኝም ነበር በእርግጥ ሁሌም የመንግስትን ሀሳብም ለማካተት እንጥራለን እና የተጨቆኑ የታፈኑ ድምፆችን ነው የምናሰማው ይህንን ነው ማለት የምችለው በመቀጠል ወደ አቶ ፍስሀ ተክሌ በዚህ ላይ ያሉትን አጠር ያለ አስተያየት ስጡኝና ወደ አቶ ዘላለም አልፋለሁ እኔ ምንድነው የማስተካከያ ሀሳብ ነው የምንሰጠው። አምነስቲ ኢንተርናሽናል ያው ስሙ እንደ መለከተው ኢንተርናሽናል ድርጅት ነው። በዓለም ላይ ባሉ አገራት ላይ በሙሉ ይሰራል። ኢትዮጵያ ላይ ብቻ የሚሰራ ድርጅት አይደለም። እንግዲህ አትነካ የምትባለው ሀገር ላይ አሜሪካም ላይ ይሰራል። ሄዶ እንግሊዝ ነው ግን እንግሊዝም ሀገር ላይ ይሰራል። ሶ ሰብአዊ መብት ጥፋት ካለም የማጋለጥ ስራ ነው የሚሰራው። ይሄ የአምንስቲ ኢንተርናሽናል ስትራቴጂ ነው። ይሄ እንደዚህ ሀገር ስለሆነን ይሄ እንደዚህ ሀገር የሚለው ነገር የለውም። ስለዚህ ኢትዮጵያ ላይ የተለየ የሚያፎከስ የሚያደርግበት ማያረግበት ነገር የለውም። አምነስቲ ኢንተርናሽናል ከስልሳ አመት በላይ ያስቆጠረ ድርጅት ነው። በዚህ ጊዜ ደግሞ በያዝድ የሆነ ስታንዳርዱ ያልጠበቀ መረጃ ቢያወጣ ኖሮ ይህን ያህል ሰርቫይቭ ማድረግ የሚችል ድርጅት አይሆንም። አሁን ግን ታላላቅ የመንግስት ተቋማት በሙሉ የአምነስቲ ኢንተርናሽናል ሪፖርት በደንብ አበጠረው፣ ይቀበሉታል፣ ያምኑበታል። ይህን ክሬዲብሊቲ ያገኘ ይህን ታማኒነት ያገኘው ጥብቅ የሆነ የሜቶዶሎጂም የሪሰርችም ስራ ስለሚሰራ ነው እና የአምነስቲ ኢንተርናሽናል ፋይንዲንጎች ሂውማን ራይትስ ላይ ያለው ኤክስፐርቲስ እና የመረጃ ጥራት ኢትዮጵያ መንግስት ብዙ ጊዜ አንኳሸዋል። የተለያየ ነገር ይለዋል፣ ግን በዓለም ተቀባይነት ያለው ነው። ይህ እንግዲህ ያለው ቁርጠኝነት የተመሰረተ ነው እና የለ ማለት ነው ኢትዮጵያ ላይ ያተኮረ የተለየ ስራ አይሰራም። ሁለተኛ ደግሞ የመረጃ አሰባሰብ እና የመረጃ አጠነቃቀር ይበቱም በዓለም ላይ የተረጋገጠ አቶ ዘላለም በዚህ ላይ የእርሶስ አስተያየት እንዴት ነው? መንግስት ሁሌም ነው ተቃዋሚዎችን በአይዲዮሎጂ መስመር የማስመር የውጭ የሚተቹትን አካሎች ሬዲዮ ጣቢያም ሆነ የሰብአዊ መብት ተቋም መንግስታትንም በአይዲዮሎጂ መስመር የማስገባት እና ከዚህ ስልጠናው ላይ አሁን ልጆች ሲሰለጥኑት የነበረ የተባለ ስልጠና ላይ አንዱ ይሄ የቀለም አብዮት ከምዕራባውያን ኒዮሊብራሎች ከጀርባ አሉ፣ ሀገር ውስጥ የሚጋልቡት ኃይል ይፈልጋሉ፣ ሶሻል ሚዲያን እየጠቀሙበት ነው የሚል በጣም የተለመደ እንዴም ወደ መሰልሰት የቀረበ አይነት አርጊመንት ነው። ይህ ገርማል አቶ ዘላለም ክብረት ስልክም ተቋርጧል። ለአሜሪካ ነው የሚኖሩት። የሚኒስትር ዴታ ዛዲግ አብርሃ ስልክ መስመር በፍጹም ተበላሽቷል። አይሰማም። የውይይት ሰዓታችንም ወደ ማብቃቱ ነው። ውይይቱን እኛው እናጠቃል። እንግዲህ ህዝብና መንግስትን የሚያጋጩ ነገሮችን ከስር መሰረቱ ለመቅረፍና ህዝብ ከመንግስት ተስማምተው በሀገሪቱ አስተማማኝ ሰላም እንዲሰፍን ምንድን ነው መደረግ ያለበት ትላላችሁ? በዚሁ ጥያቄ ውይይታችን እንደምድም። አቶ ፍስሀ ተክሌ እንግዲህ የመብት ጥያቄ የተቃውሞ ጥያቄ በየትኛውም ህብረተሰብ ውስጥ ይኖራል። በየትኛውም ዓለም ላይ በአንድ በማንኛውም ህብረተሰብ ውስጥ ተቃውሞ ይገለጣል። ሰልፍ ይኖራል። የተቃውሞ ሰልፍ ይኖራል። እነዚህ ሰላማዊ ሰልፎች ሰላማዊ እስከሆኑ ድረስ በሰላማዊ መንገድ መስተናገድ አለባቸው። ሰላማዊ እንኳን ባይሆኑ ተመጣጣኝ እርምጃ ነው ሊወሰድባቸው የሚገባ። ስለዚህ ኢትዮጵያ ውስጥ በተባለው አይዲያል የሆነ ነገር አይደለም። በመንግስት በሚያወጣቸው እርምጃዎች በሚወስዳቸው ፖሊሲዎች ፈቃደኛ ደስተኛ ያልሆኑ ሰዎች ሊኖሩ ይችላል። እነ ሰዎች ግን ሀሳባቸውን ተቃውሟቸውን በሚገልጹበት ጊዜ የሚያጋጥማቸው ነገር ነው ችግሩን የሚያበዛው። ለምሳሌ አሁን የነበረውን ተቃውሞ ስንመለከተው በአዲስ አበባ ማስተር ፕላን ነው የተጀመረው። ሰዎቹ በተሰለፉበት ጊዜ ግን በጥይትና በድብደባ ነው መልስ የተሰጣቸው። ይሄ ነው እንግዲህ ነገሮችን አግራቤት ያደረገው። ሰዎቹ ታሰሩ፣ ትላልቅ መሪዎች ታሰሩና አንደኛው መታወቂያ ያለበት ነገር ሰዎች መብታቸውን በሚጠይቁበት ጊዜ መልሳቸው መሆን ያለበት ጥይትና ዱላ ሳይሆን አስፈላጊ፣ ተገቢ የሆነ ሕገ መንግስታዊ ራታቻቸውን ኤክሰርሳይዝ እንዲያደርጉ መፍቀድና ጥያቄያቸውን በአግባቡ መመለስ ነው መሆን ያለበትና ሰዎቹ ማሰራቸው ጊዜ አዋጅ ማወጅ ነገሩን ከስሩ አይቀርፈውም የህብረተሰብ ክፍሎች ጥያቄ በሚያነሱበት ጊዜ ከጥያቄው ጋር ኢንጌጅ ማድረግ ትክክለኛ ነው የሚለውን ነገር በመተማመንና በውይይት መፍታት መሆን ያለበትና ኢትዮጵያ ውስጥም ይሄ ነገር መደገም አለበት። ምንም የተለየ ነገር የለውም። የሰለጠነ አካሄድ እና አካሄድ ዲሞክራሲያዊ እንሆን ነው። ስለዚህ ጥያቄዎች ሲነሱ ዲሞክራሲያዊና የሰብዊ መብትን በአከባር ከተመለሱ ነገሮች ወደዚህ ደረጃ አይደርሱም። ይህንንም እንግዲህ የኢትዮጵያ መንግስት እንዲያደርግ እንጠብቃለን። አቶ አሉላ ሰለሞን እዚህ ላይ ቅድም ውይይቱ ተጀምሮ እስካሁን ድረስ ባነሳናቸው ነጥቦች ያው ሚዲያው ህዝቡና መንግስት ላይ ነው አተኮረን እንትን ያልነው ሚዲያ በሚለው ይሄ አክቲቪዝሙ ምኑ እዛ ላይ ይካተታል ብዬ ነው። ስለዚህ እነዚህ ሶስቱ አካላት አላፊነት አላቸው። መንግስት ሰላማዊ ለሆኑ የህዝብ ጥያቄዎች ማዳመጥ ብቻ ሳይሆን ፈጣን ምላሽ መስጠት አለበት። ምክንያቱ አንዱ የመረጋጋትና የሰላም ምንጭ ያ ነው። መንግስት ለህገ መንግስቱ ተገዥ መሆን አለበት። ሰላማዊ የሆነ ጥያቄ ላቀረቡ ዜጎች በሰላማዊ መንገድ ጥያቄያቸው መፍታት ስህተት ከሆነም በሰላማዊ መንገድ ማስረዳት የተሳሳትም እንኳ ሲሆን ማለት ነው ኤክሰሲቭ ዩዝ ኦፍ ፎርስ እኔም አልደግፍም። እዚህ ላይ ከአቶ ፍሳ ጋር ስማማለሁ። ነገር ግን ህዝብ ደግሞ በተለይ ወጣቱ እና እንዲሁም ነገሮች እንደዚህ ሲፈጠሩ ትርፍ እናገኛለን ብለው የሚያስቡ ሰዎች በህዝብ እና በሀገር በመቀለድ መሆን የለበትም። በተለይ በውጭ የሚኖሩ በሚዲያ ሆነ በአክቲቪዝሙ የሚሳተፉ ሰዎች እዚህ ላይ ኃላፊነት ሊሰማቸው ይገባል የሚል እምነት አለኝ። ምክንያቱ እንደዚህ አይነት ነገሮች ያው እንግዲህ እዛ ችግር ውስጥ የሚገባውና የሚሞተው የታወቀ ነው፣ ማን እንደሆነ እናውቃለን። እዚህ ህዝቡም ይሄንን ተረድቶ ፍጹም ሰላማዊ በሆነ መንገድ ጥያቄውን ለመንግስት ማቅረብ አለበት። በህገ መንግስት የተፈቀዱ ሁሉንም የመቃወም የመሰለፍ ሀሳብ ነው የመግለጽ መብቶቹ በሰላማዊ መንገድ ተጠቅሞ እንትን ማለት ነ ይሄ የትም ዓለም ያለ ስልጡን የሆነ የፖለቲካ ልዩነት የተቃውሞ መግለጫ ነው። በሶስተኛ ደረጃ ያስቀመጥኩት ሚዲያ ያልኩት እነዚህ ትግል ላይ ያለን የሚሉ ሚዲያዎች እንኳን ተዋቸው፣ መንግስትም ለዘብተኛ የሆነና ለአገር የሚያስብ ሚዲያ በማበረታታት እነዚህ ማዳከም አለበት። ስልጡን የሆነ ኃላፊነት የሚሰማው ዜጋ ደግሞ ለእነዚህ ሚዲያዎች ቦታ ባይሰጥ ጥሩ ነው። ነገር ግን ሌላ ኦልተርኔቲቮች አሉ በሞያ ስነ ምግባር፣ በተቋም ህግ እንዲሁም በአገር ህግ የሚገዙ እንደነ ቮይስ ኦፍ አሜሪካ አማሪክ ሰርቪስ እንደነ እነዚህ ተቋማት ትግል ላይ ያለን ሊሉ አይችሉም እንደ ሌሎቹ ምንድን ነው ማድረግ የሚችሉት ለድምፅ ለሌለው ድምፅ መሆን እንዲሁም ደግሞ ትክክለኛ የሆነ መረጃ ሚዛናዊ በሆነ መልኩ ገለልተኛ ሆኖ ማቅረብ ነው ሚዛናዊነት ከጎደለው የአንድ አቅጣጫ ብቻ እንትን በማሰማት የሚደረግ ስራ ሙያ ስለምግባርም አይፈቅደውም። ሁለተኛ የተቋሙ አሰራርም አይፈቅደውም። ሶስተኛ የሀገሩ ህግም የሚዲያ ህግ ያለበት አገር ከሆነ ይህንን አይፈቅድም። ስለዚህ እነዚህ ሶስቱ አካላት ኃላፊነት ተሰምቷቸው መስራት አለባቸው። መንግስትም አይደገምም ብለን ቅድም ያስቀመጥነው ነገር ብጥብጡና ሁከቱ መሆን አለበት እንጂ ዜጎች ወጥተው በሰላማዊ መንገድ ሀሳባቸውን የመግለጽ የመጻፍ፣ የመናገር፣ የመሰብሰብ፣ የመደራጀት ከሆነ አይደገም የተባለው ኤስተት ነው። ይህ አልደግፈውምን። ስለዚህ አይደገም የተባለው መሞቱና ደመፋሰሱና ያ የሀገራችን ህልውና አደጋ ውስጥ መክተቱ ነው ብዬ አስባለሁ። አመሰግናለሁ። አቶ ዘላለም ክብረትም ተመልሰው መስመር ላይ ይገኛሉ። ውይይቱን ያጠቃሉልኝ። አጠቃላይ እኔ በጣም አሁንም ስትረስ አድርጌ መናገር ምፈል በዋናነት ኢትዮጵያ ውስጥ ትልቁ የፖለቲካ ኃይል ያለው ኢህአዴግ ነው። ነገሮችን መቀየር የሚችለው ኢህአዴግ ነው። ኢህአዴግ ህግ የማያከብር ከሆነ፣ ኢህአዴግ አሁንም ተቃዋሚዎችን የሚያሰር የተቃውሞ በሮችን እየዘጋ የሚሄድ ከሆነ ነገ እንዲህ መሆኑ አይቀርም። ይሄ ምንም አሁን ጸጥ ስላለ አስቆመነዋል በአስቸኳይ ጊዜ ምናም ማለት ቁጥጥር አስማሙኘት ነው የሚሆነው። ምንም አያጠራጥርም። እና እኔ ስርአቱ ስልጣን ላይ ያለው መንግስት ራሱን ለለውጥ ካዘጋጀ ና፣ በሮችን የሚከፍት ከሆነ የተሻለ ነገር ይመጣል ብዬ ያስባል። በአት ሴም ታይም የተቃውሞ ኃይሉም በብዛት ሳዎ በስርአቱ ምክንያት የተዳከመ ነው። አገር ውስጥ የለም የሚባልበት ደረጃ ላይ ደርሷል። ብዙዎቹ ይታሰራሉ። አሁንም በስር ላይ በጣም ብዙ የተቃዋሚ ፓርቲ አመራሮች አሉ። ፓርቲዎች ሙሉ ለሙሉ እስከ መጥፋት ድረስ በስር እና በእንግልት ምክንያት የሄዱበት ሀገር ነው። በብዛት አሁን ኖርማሊ የሚታየው በአደባባይ ውጭ ያለው የተቃውሞ ኃይል ነው። ውጭ ያለው የተቃውሞ ኃይል አንደኛ ከሀገሩ ሩቅ ነው፣ ሁለተኛ የራሱ ብዙ ችግሮች ይኖሩበታል። የሀገር ውስጥ ነው ሁሉም ነገር ሊሆን የሚችለው ብዬ አስባለሁ። ስርዓቱ በር መክፈት ካልጀመረ ግን አሁንም ምንም የሚቆም አይመስለኝ። አመሰግናለሁ። በውይይቱ የተሳተፉት በመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ሚኒስትር ዴታ አቶ ዛዲግ አብርሃ የስልክ መስመራቸው በመበላሸቱ ማጠቃለያ አልተቀበልኳቸውም። በአምነስቲ ኢንተርናሽናል የአፍሪቃ ቀንድ ተመራማሪ አቶ ፍስሀ ተክሌ፣ የድረገጽ ጸሐፊና በኢትዮጵያ ፖለቲካዊ ጉዳዮች ላይ ተሳታፊ የሆኑት አቶ አሉላ ሰለሞን፣ እንዲሁም ከዞን ዘጠኝ አምደ መረብ ጸሐፊዎች አንዱ አቶ ዘላለም ክብረት በውይይቱ በመሳተፋችሁ በዶይቸ ቬለ ስም በማመስገን እሰናበታለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ። እኛም በጣም እናመሰግናለን።